የዜና መጽሔት፣ ቀደም ሲል እንደተገለጸው አድማጮች፣ የበዓል ዋዜማ ድባቡን የሚያስቃኙ ዘገባዎች ናቸው የሚበረክቱት። ቀዳሚው ወደ ላሊበላ ይወስደናል። በላሊበላ ከተማ በገና በዓል ዋዜማ ባህላዊ አልባሳትና ቁሳቁስ እንዲሁም የእርድ እንስሳት በጎብኚዎች እየተሸመቱ ነው ይለናል። በስፍራው የሚገኘው ዘጋቢያችን የገናን በዓል ለማክበር የመጡ እንግዶችም በአካባቢው ማህበረሰብ መስተንግዶ እየተደረገላቸው ነው። ኢሳያስ ገላው ታእምራዊውን የአንድ ቋጥኝ ፍልፍል አብያተ ክርስቲያናት በላሊበላ ተገኝተው የተመለከቱ ሁሉ ይህን ይላሉ። አይኔ ያለማየ ዋሻውን አይኔ ለማየ ጥንታውን ሀብታሙም የሚስመውን Ain't ya la maiye hmtahano? Ain't ya la በላሊበላ የኢየሱስ ክርስቶስ የልደት በዓልን ለመታደም ከተለያዩ የሀገር ውስጥና የውጭ ሀገራት የመጡ እንግዶችም የኢየሱስ ክርስቶስ የልደት በዓል ዋዜማን በላሊበላ እያከበሩ ነው። በዓሉን ለመታደም ለሶስት ቀናት በእግሩ የተጓዘው ዲያቆን ወልደ ኪሮስ አመሃ የላሊበላ ከተማ ሕዝብ በክብር ተቀብሎናል ይላል። በደንብ አድርጎ ተቀብሎናል። ከዛም ደግሞ ያው እግራችን አጥቦ ተቀብሎናል። በደንብ አስተነጋገር ምናምን ደህና ነው። ያው ጉብኝቱም ሁሉም የተለያየን ምርጥ ነ ሶስት ቀን በእግራችን ተጉዘን መጣን። አቀባበሉም እንግዲህ ተነስተናል። ደና ነው። እግራችን አጣውን ያው ባለው ሁኔታ እኛ የሚጎበኘን ነው። ዛሬ በኢየሱስ ክርስቶስ የልደት በዓል ዋዜማ የገና ገበያም በላሊበላ የቅርቡ ከሩቁ እየተገበያየ ነው የዋለው። በዚህ ወቅትም ከፍተኛ ሽያጭ ካላቸውና ትኩረት ከሚሰቡ ቁሶች ውስጥ የእደ ጥበብ ውጤቶች ይገኙበታል። ያለው የቆዳ ስሪቶች አሉ። የተለያየ ባህላዊ ጌጣጌጦችና መስቀሎች አሉ እንደምታየው እና ጥሩ ገበያ ነበር። የምንተዳደሩም በዚህ ነው። ያው ዲያስፖራ የውጭ አገር ዜጎችም የኛ ኢትዮጵያኖችም አሉ ይገዛሉ። የውጭ ዜጎች ነጮች ይገዛሉ። በላሊበላ የነገውን በዓል ለመቀበል ወደ ገበያ የወጡም ፍየልና በግ የሚሸጡ የአካባቢው ማህበረሰብም ዘንድሮ ዋጋው ቅናሽ አሳይቷል ይላሉ። ሸጋ ነው፣ ቆንጆ ነው። መቼም ጥሩ ነው፣ ምንም አይልም፣ ድንቅ ነው። እየተጋዛ ነው። ዝሮ ዘንድሮ ደና መጥቷል። ገንዘቡ ድንቅ ነው። መቸም ብዙ ውድም አይደለም፣ ርካሽም አይደለም። ድንቅ ነው፣ ሸጋ ነው። ዞሮ ዞሮ መቸስ ደና ፍየል 18 15 ምናምን እየሸጠ ነው። እንግዲህ በጣም ደስ የሚል በዓል ነው። እኛም ከደሴን የመጣ ነው። እስከዛሬው በላይ ደግሞ ለየት ባለ መንገድ ሰውም ቆንጆ ነው ማለት በጣም በዛ ብሎ እየገባ ነው የሚገኘው። እኛም ደግሞ እንግዲህ ነገ በዓሉን ለማክበር እንደሚታወቀው ለእርድ የሚሆኑ በጎችን እየገዛ ነው የምንገኘው። ዋጋውን በጣም ተመጣጣኝ ነው፣ ቆንጆ ነው። ደስ ብሎናል። ነገም ደግሞ እንዲሁ በድምቀት እጅግ በጣም ደስ ብሎ እንደምናከብር ተስፋ እናደርጋለን። በላሊበላ የኢየሱስ ክርስቶስ የልደት በዓል ዋዜማ ዛሬ ከጧት ጀምሮ በቤተ ማርያም መጀመሩን ያወሱት ሊቀ ትጓሃን ጌጦ አየለ ስነ ስርዓቱ እስከ ነገ ጧት ድረስ ይቀጥላል ይላሉ። በጣም በጣም የተዋበ ነው። የበዓሉ አከባበርም በጣም ጥሩ ነው። ደስ በእውነት ሰላሙም በዚህ በአካባቢያችን ሰላም ነው። ህብረተሰቡም ክርስቲያኑም በጣም እየገሰገሰ ነው። ሁሉም ነገር በሰላም ነው የምናየው። ቤተ ክርስቲያኑም ጥሩ በተዋበ ሁኔታ እየተገለገለ ነው። አማኑኤልም በጣም ዋዜማውም አይሌቱም ልዩ ነው። የዛሬውም ደግሞ የነገ ልደቱ በአለም ደግሞ ዋዜማውም የነገ እለቱ ደግሞ እንግዲህ አምራን ብለን ነው የምናስበው። በላሊበላ ከተማ በገና ሰሞን ባህላዊ አልባሳትና ቁሳቁሶች የእርድ እንስሳቶች በጎብኚዎች እየተሸመቱ ነው። የገናን በዓል ለማክበር የመጡ እንግዶችም በአካባቢው ማህበረሰብ ከፍተኛ መስተንግዶ እየተደረገላቸው ነው። ለዶቸ በለ ዘገባ ኢሳያስ ገላው ነኝ ከላሊበላ። ከላሊበላ ወደ አዲስ አበባ ነው የምንሻገረው። አድማጮች፣ በአዲስ አበባ የተለያዩ አካባቢዎች ተዘዋውሮ ሰለሞን ሙጬ የበዓል ገበያውን ቃኝቷል። ዛሬ የኢየሱስ ክርስቶስ የልደት በዓል ዋዜማ ነው። በዋዜማው በአዲስ አበባ ከተማ የሚሆን በሌሎች የሀገራችን ክፍሎች ከፍተኛ የበዓል ግብይት ይከናወናል። ለበዓሉ ለእርድ የሚውሉ የበሬ የበግ፣ የፍየል፣ የዶሮ እንዲሁም የእንቁላል፣ የሽንኩርት፣ የቅቤ ግብይቶች የማይቀሩ ናቸው፣ እንደየሰው አቅም። መልካሙ ጌትነት እባላለሁ። ዶሮ ነው። ዋጋቸው እንግዲህ እያውን እየሸጣለው ቀለቀል ናቸው። ሺ ሶስት ነው እየሸጥን ያለ ነው አሁን እንግዲህ ተመስገን ነው። ከባለፈው ብቻ አሪፍ ነው፣ ይሻላል ቆንጆ ነው ነው የምንለው ያበሸው ያው ሺ ስምንት፣ ሺ ሰባት እየተሸጠ ነው። እነዚህ ደግሞ ቅልቅሎቹ ደግሞ ያው ሺ አምስት ማለት እነዚህ አሁን ሺ ሶስት ማለት፣ ከሺ ሶስት ጀምሮ እስከ ሺ አምስት ድረስ እየተሸጠ ነው። በየቦታው በተከፈቱ የግብይት ማዕከላት ወይም ባዛሮች የሽንኩርት ዋጋ በተመጣጣኝ ዋጋ እንዲቀርብ አግዟል። ገበያው እንግዲህ እንደምታየው አሪፍ ነው። ዋጋም ቢሆን ተመጣጣኝ ነው ያለው፣ ነገር ቢያንስ አሁን ያለውን እየሸጥ ነው ያለውም እስከ ሰላሳ ብር ድረስ ነው። ከፍተኛ ገበያ እንግዲህ ሌሎችም እዘኛ ጋ ያለው ይህን ነገር ይመስል የዜና አይነት ይመስላል። ያለው ገበያ ማለት ቅናሽ ነው በጣም በዓለም ነው። እንደገና ያው ማሳሊያውን ባለው አየር ቅናሽ ነው ያለው ነገር። ስለዚህ እስከ ሰላሳ ብር ድረስ ቲማቲም፣ ሽንኩርትም ትኝችም በቃ አጠቃላይ አትክልት እስከዚህ ድረስ ነው። ከፍተኛ ገበያው ይሄ ነው። ባዛር ላይ በዚያው መጠን ሰዎች ከቅርብ ጊዜ ወዲህ እየተለመደ የመጣውን ቻይና በፋብሪካ የምታመርተውን አርቲፊሻል የፕላስቲክ ቄጤማ ይሸምታሉ። አንዱን ጭብጥ እስከ ሁለት መቶ ብርም ይገዛሉ። እንቁላል ና ው አርቲፊሻል ቄጤማ ነው ዋጋቸው እንቁላል አበሻ ከሀገር ቤትም ስለሚመጣ ትራንስፖርት ስላለው ውድ ነው። ሀያ አራት ብር ነው። ይሄኛው ግን ሀያ ብር ይሄ ደግሞ ሁለት ከምሳ ነበር የው ባሳይት 200 ብር ይሽት እና ሰው በጣም ይገዛል። ይኸው በአለም ከመሆኑ አንፃር በጣም ይገዛል። አሪፍ ነው። ወደ መቶ ፍሬ ምናምን አምጥቼ ነበር። የበግ እንዲሁም የፍየል ግብይት የሚደረግበት የገበያ ቦታ ላይ ደርሻለሁ። ከዚህ በፊት እንደማስተውለው ከሆነ የፍየልና የበግ ግብይት አቅርቦት ተቀዛቅዟል፣ ቀንሷል፣ ማለት ይቻላል። አየሩ ዝም ብሎ ነው፣ ገበያ የለም። ተሞላ ጎደል ነው ተጠቃሚው ደከመ። እኛ ያመጣነው ውድ ነው። እዚህ ገበያው ትንሽ ቀነሰ አርጎ ዝቅተኛው እስከ 15 ሺህ አለ። ካፍ ያለው እስከ 30 ሺህ፣ እስከ 20 ሺህ፣ እስከ 25 አለ። ሰው አሁን ተጠቃሚ የለም የገዛ አይደለም፣ እያየ ነው የሚሄደው። በብዙዎች ዘንድ የሚፈለገው ፍየል ከፍተኛው 45 ሺህ ብር እንደሚሸጥ ሰምተናል። ዋዜማ ነው፣ ገበያው ጥሩ ነው። ሰው እንዳቅሙ ገብቶ ገዝቶ ይሄዳል። ከ20 ሺህ ጀምሮ አለ። 22 ያለ፣ 25፣ 30፣ 40 ሺህ። ለዛ ነገር በግም እንዳቅም አለ። 15 አለ፣ 13 እና እንደዛ እያለ እየተገበያዩ ነው። ከፍተኛ እስከ 45 ። ትራንስፖርቱም ትንሽ ወጪ ስለጨመረ በሱ ምክንያት ጨምር አድርጓል። አሁን ደግሞ የካ የሚገኘው የቁም እንስሳት የገበያ ማዕከል ላይ ነው ያለውት። በዚህ ማዕከል ውስጥ በዛ ያሉ የቁም እንስሳቶች ለሽያጭ ቀርበዋል። ነገር ግን ግብይቱ ቀዝቀዝ ያለ ይመስላል። ምናልባትም ከዋዜማ አስቀድሞ ግብይት ስለተፈጸመ ሊሆንም ይችላል። ገበያው ደህና ውስጥ አሁን ድረስ እንግዲህ የተሸጠ ነው፣ ግን ከብቱ ተርፏል። አንድ ስለ ራሱ ከብት ስጋ ሊበላ ቀርቶ ለልጆቹ ራሱ ቀለው ለመንዛት በጣም ከባድ ነው። ጉራጎቹ ብትላቸው አቅማቸው አልመጣም፣ በቃ ከብቱ ወዱባቸዋል። ግብይቱ ያው ሰው ኑሮ እንደቸገረ ከብት ጭማሪ ያለው ከሌላ ጊዜ ጭማሪ በአንድ በሬ እስከ 20 ሺህ፣ 25 ጭማሪ ያለው ሰው ደግሞ ኑሮ ከብቶታል በጣም ሌላ ጊዜ እንደሚወጣ ቅርጫ አይወጣም። ሌላ ጊዜ አሁን ነዳጅ በነዳጅ ምክንያት ብሎ የፌሳሮች መቶ ሃምሳ ሺህ ነው የሚጫነው። የፌሳር ዘጠኝ በሬ ነው የሚጫነው በአንድ በሬ ላይ። ይሄ ሂሳብ ደግሞ ነጋዴ ላይ ነው የሚጨመረው። በየመንገዱም ኮቴ ምን ምን የሚባል አለ። ያን ያን ስላለ በሬ ላይ በጣም ጭማሪ አለ። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የኢየሱስ ክርስቶስ ልደት በዓል በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ ከሚከበሩት ዘጠኙ አበይት በዓላት መካከል አንዱ እንደሆነ የእምነቱ አባቶች ይገልጻሉ። ይህ በዓል በየአመቱ ታኅሳስ 29 ቀን በእምነቱ ተከታዮች ዘንድ በተለያዩ ሃይማኖታዊ ዝግጅቶች ደምቆ ይከበራል። በአራት አመት አንዴ ደግሞ በዓሉ ታኅሳስ 28 ቀን ይውላል። የበዓሉን ድባብና የገበያ ሁኔታውን ሀና ደምሴ አዲስ አበባ ውስጥ ዞር ዞር ብላ ቃኝታለች። ነገ ታህሳስ 29 ቀን 2018 ዓም በክርስትና ሃይማኖት ተከታዮች ዘንድ የሚከበረውን ጌታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በአዲስ አበባ ገበያዎች በመዘዋወር የበዓል ገበያውን ለመቃኘት ሞክረናል። በዚህም ዶሮና እንቁላል ቀደም ብሎ ከነበረበት የመሸጫ ዋጋ በመጠኑ ጭማሪ ማሳየቱን መታዘብ ችለናል። በዓል በመጣ ቁጥር አብዛኛውን የከተማ ነዋሪ የሚያሳስበው የገበያ ዋጋ አልቀመስ ማለቱ ነው። በአዲስ አበባ ዶሮ ከ1600 እስከ 1800 ብር እየተሸጠ እንደሚገኝ ተዘዋውረን በተመለከትንባቸው ገበያዎች ተረድተናል። የአሁኑ ጨምሯል በጣም ተንቁጣጣሻው በአዲስ አመት ነው እስከ 1003 ምናምን ነበር ወንድ ዶሮ ሴት ዶሮ ደግሞ እስከ 600 እስከ 700 ነበር በቃ አሁን 800 ነው ወንድ ዶሮ ደግሞ 1006 እስከ 1ሺ 2መቶ ዋጋው እንደ ዶሮ ትልቅነትና ትንሽነት እንደዚሁም እንደ ዶሮ ፆታ የሚጠራበት የመሸጫ ዋጋ ሽቅ ይወጣል አሊያም ይወርዳል። 2018 ዓ ም ከገባ በኋላ በህዝብ ዘንድ በስፋት የሚከበር በዓል ሲመጣ፣ ይህ የገና በዓል ሶስተኛ በዓል ነው አዲስ ዓመትንና መስቀልን ተከትሎ የሚከበር የዶሮ ዋጋ በአዲስ ዓመት ይሸጥ ከነበረበት ዋጋ ከ300 እስከ 500 ብር ጭማሪ አሳይቷል። በአንጻሩ የሽንኩርቱ ዋጋ ይሸጥ ከነበረበት የመሸጫ ዋጋ ጥሩ የሚባል መሻሻል አሳይቷል። የሽንኩርቱ ገበያ ከባለፈው በዓል ደና ነው ሁ ናሻለ ሁሉም አትክልት አሁን ደና ነው በቃ ከባለፈው ውድ ነበር። የባለፈው አሁኑ እስከ ሀምሳ ብር ድረስ መርጠን እየገዛና አቅርቦትም አለ ሁሉም አለ ሽንኩርት በአዲስ ዓመት ይሸጥ ከነበረበት ዋጋ ከ80 እስከ 90 ብር ቅናሽ አሳይቷል። ዛሬ ሽንኩርት በኪሎ ከ40 ብር እስከ 50 ብር እየተሸጠ ነው። እንቁላል አሁንም ዋጋው እንደጨመረ ነው። የፈረንጅ እንቁላል ከ15 ብር ጀምሮ ይገኛል። የአበሻ ዶሮ እንቁላል ብዙም የለም፣ ከተገኘ ደግሞ እስከ 25 ብር ይሸጣል። በተመሳሳይ ቅቤ በኪሎ በተወሰነ መልኩ ጭማሪ አሳይቷል። እንደ ኮሮሪማ እና መሰል ቅመማ ቅመሞች ግን ከፍተኛውን የዋጋ ጭማሪ የታየባቸው ግብአቶች ናቸው። ኮረሪማ በኪሎ ከ20 25 እስከ 2600 ብር እየተሸጠ ነው። በመስከረም ወር መጀመሪያ ላይ ይሸጥ ከነበረበት 1800 ብር የ600 ብር ጭማሪ አሳይቷል ማለት ነው። በክርስትና ሃይማኖት ተከታዮች ዘንድ በከፍተኛ ድምቀት የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ከአንድ ወር በላይ በሆነ የጾም ቆይታ የሚከበር በመሆኑ ጋቤቶች ዋጋም በኪሎ የመሸጫ ዋጋቸው የተለያየ ሆኖ አግኝተነዋል። አንድ ኪሎ የበሬ ስጋ ከ900 ብር ጀምሮ ይሸጣል። ሎትሮው የተለመደው የገበያ ድባብ ማምሻውን ይፈጠር እንደሆነ እንጂ በተለያየ ቦታ የነበረው የአመት በዓል ገበያ ድባብ ግን የቀዘቀዘ ሆኖ አግኝተነዋል። ለዶቸቨሌ ራዲዮ ሀና ደምሴ አዲስ አበባ። በግብርና ምርት ውጤቶች ላይ የዋጋ ቅናሽ ቢስተዋልም እንደ ዘይት የመሳሰሉ የፋብሪካ ምርቶች ዋጋ ግን አይቀንስም ይላሉ የሐዋሳ ከተማ የበዓል ሸማቾች። የሐዋሳው ዘጋቢያችን ሸዋንግዛው ወጋየው የበዓል ገበያውን በስፍራው ተገኝቶ ተመልክቶታል። ይህ በሐዋሳ ከተማ በተለምዶ አረብ ሰፈር ተብሎ የሚጠራው ገበያ ነው። ገበያው ዛሬ በገናዋ ዜማ በበዓል ግብይት ደምቆ ነው የዋለው። የሻጭና ገዢ የዋጋ ክርክር ጎልቶ በሚስተዋልበት የሐዋሳው ገበያም ሁሉም እንደየኪሱ ሲሸምትበት ውሏል። ያነጋገርናቸው ሸማቾች በዘንድሮ ገና እንደ እንቁላል ዶሮና ሽንኩርት የመሳሰሉ የግብርና ውጤቶች የዋጋ ቅናሽ ታይቶባቸዋል ይላሉ። ዶሮ እንደው ቅናሽ ነው ባለፉት ለእንቁጣጣሽና ባለፈው ፋሲካ ላይ በጣም ውድ ነበር። እስከ ሶስት ሺህም ተሽጧል ዶሮ እዚህ አዋሳ ማለት ነው ግን ዘንድሮ በጣም ርካሽ ነው። ትላልቅ ዶሮዎች ናቸው። አሁን አንድ ሺህ አራት መቶ የሚሸጡት አነስተኛው ደግሞ አንድ ሺህ ብር ነው። አዲስ ዓመት ከነበረው በጣም ብዙ ማሻሻሎች አሉ። ዶሮም እንቁላልም በጥሩ ሁኔታ እየተሸጠ ነው ያለው፣ ለውጥ አለ። እንቁላልም አስራ ስምንት ብር አካባቢ እየተሸጠ ነው ያለው ከባለፈው ዓመት የሁለት ብር ምናምን ልዩነት አሉ። እንቁላል ሁለት ሺህ ብር ደስ ይሸጥ የነበረ ዶሮ አሁን ሺ አራት ሺ አምስት ነው የተሸጠ ያለው፣ እና በጣም አሪፍ ነው የገበያው ሁኔታ። የሆነ በዓል ትዝ ይለኛል እስከ መቶ ሰላሳ ገዝተናል፣ መቶ አርባ ሁሉ ገዝተናል፣ ሽንኩርት አንድ ኪሎ። አሁን ግን በዚህ አንድ ወር ውስጥ ምናምን ከወር በላይ ሰላሳ ብር እስካሁን አልጨመረም አልቀነሰም፣ ሀያ አምስትም አለ። በእርግጥ ግን ያኛው ሽንኩርት ብዙም ጥሩ አይደለም፣ ይሄኛው ግን ቆንጆ ነው። አሁን እዚህ ጋር የምታየው ሽንኩርት አሪፍ ሽንኩርት ነው። በእርግጥ የግብርና ውጤቶች ዋጋ ከቀደሙት በዓላት የተሻለ ቢሆንም እንደ ዘይት በመሳሰሉ የፋብሪካ ውጤቶች ዋጋ ግን የሚቀመስ እንዳልሆነ ተናግረዋል። ዘይቱ በስምንት ሺ አራት ሺ ሶስትም ነበር። አሁን በቀደም እራሱ የገዛ ነው። አንድ ሺ ዘጠኝ መቶ ምናምን ነው። ሁለት ሺ ሊገባ ነው። በቃ መንጋረው በጣም ተወዷል ዘይት። በጣም በጣም በእውነት የሚያሳስበው የዘይት ጉዳይ ነው ሌላው አይደለም። ዘይት ግን የዛነ ከነበረው አሁን ዘይት እንትን የፋብሪካ ውጤቶች በጣም ከፍ ብለዋል። እሱ እሱ ቢስተካከልልን ትንሽ የተሻለ አጠቃላይ ግን በዘይት ብቻ አይደለም፣ በዚህ በዋጋ ግሽበት ዙሪያ ላይ መንግሥት ትኩረት ሰጥቶ ቢሰራ። አሁን ገብቷል በየቤቱ ሁሉም ኑሮ እንትን በጣም ተወዷል፣ ከባድ ነው። ስለዚህ እሱን እሱ እንዲያስተካክልልን ታደርጉ ደስ ይለናል። አሁን ላይ በከተማው ከባህል ጋር ተያይዞ ማህበረሰቡ የሚፈልጋቸው ምርቶች ወደ ገበያ እንዲ ገቡ መደረጉን የሐዋሳ ከተማ አስተዳደር ምክትል ከንቲባናም የንግድና ገበያ ልማት መምሪያ ኃላፊ አቶ አገናኔቶ ለዶች ለዶችቬሌ ገልጸዋል። እቅዳቅደን በገባ ነው መሰረት የግብርና ምርቶች በአሁኑ ሰዓት ወደ ከተማችን በስፋት እየቀረቡ ናቸው። በአጎራባች ወረዳዎችና ዞኖች ላይ በመስኖ የለሙ ምርቶች፣ ሽንኩርት፣ የተለያዩ አትክልትና ፍራፍሬ ወደ ከተማችን በስፋት እየገባ ነው። የሚገኘው ከ590 ሺህ በላይ እንቁላል ወደ ከተማችን በዚህ በበዓል ምክንያት ብቻ ቀርቧል። በትስስር የገቡ አሉ። በአጠቃላይ የግብርና ምርቶች በጥሩ ሁኔታ ለበዓል የሚሆኑ አቅርቦት አለ ማለት ነው። ሸማቾች የዘይት ዋጋ ጭማሪን አስመልክቶ ላነሱት አስተያየትም ምክትል ከንቲባው ተከታዩን ምላሽ ሰጥተዋል። የኢንዱስትሪ ምርቶችን በተመለከተ ትንሽ የዘይት እጥረት ገጥሞናል። ስለዚህ ይህንን ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እየሰራን ስለሆነ የምርት እጥረቱን በማስተካከል ምርቱ ወደ ከተማ ወደ ገበያ እንዲቀርብ የማድረግ ስራ እየተሰራ ነው ያለው ጥረት እያደረግን ነው ያለ ነው። ለዶቸ ቨለ ሸዋንግዛ ወጋየሁ በድጋሚ በዓሉን ለምታከብሩ ሁሉ መልካም በዓል እንመኛለን። የመጨረሻው ዘገባ፣ አድማጮች፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ሴት የበላይ ኃላፊ ተሾመለት ይለናል። ተቋሙን ለአንድ ዓመት ገደማ የመሩት ዶክተር ሳምሶን መኮንን በፈቃዳቸው ስልጣን መልቀቃቸው ተነግሯል። የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ተቋሙን እንዲመሩ በእጩነት ያቀረቧቸውን የወይዘሮ ሃይማኖት ዘለቀን ሹመት በዛሬው መደበኛ ጉባኤው አጽድቋል። ከአዲስ አበባ ሰለሞን ሙጬ ዝርዝሩ ልኮልናል። የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በእጩነት ያቀረቧቸውን የወይዘሮ ሃይማኖት ዘለቀን የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተርነት ዛሬ ሲያጸድቅ፣ ምንም ጥያቄም አስተያየትም አላንሸራሸረም፤ ሹመቱን በሙሉ ድምጽ ተቀብሎታል። አዲሷ ተሿሚ በዚሁ ዘርፍ ከታች ጀምሮ የሃያ ዓመት ገደማ ልምድ ያላቸው ስለመሆኑ ግን ተነግሯል። ጦርነት በኢትዮጵያ ታይቶ የነበረውን በጎ የመገናኛ ብዙሀን ምህዳር በአሉታ ቀይሮታል ያሉት በአዲስ አበባ ዩኒቨርሲቲ የ ጋዜጠኝነትና ኮሚኒኬሽን መምህርና ተመራማሪው ዶክተር አብዲሳ ዘራይ የኢትዮጵያ መገናኛ ብዙሀን ባለስልጣን ሙያውን የሚያውቁ ነጻ ሆነው የሚሰሩ ሰዎች ሊመደቡለት የሚገባው መሆኑን ለዶቸ ብል ገልጸዋል። ባለሙያው በዚህ ጉዳይ ላይ አስተያየት መስጠቱ ግን ጉንጫ አልፋ እንደሆነ ያላቸውን ምልከታ ጠቅሰዋል። የፈለገው አይነት ሰው በዛ ቦታ ላይ ብትቀያየር ነጻነቱን ጠብቆ እንዲሄድ ካልፈቀድክ በስተቀር የምናያቸው ነገሮች መሆናቸው ምትል ነው ጀምር አሁኖ ያለውን ዘመኑን የበዋጀ መንገድ ኮምፕሌክስ የሆነውን የሚዲያና የቴክኖሎጂ ኤንቫይሮንመንት ሬጊሌት ማድረግ በሚችል አይነት ካፓሲቲ የተደረገም አይደለም። እዛ ላይ ሊደርሽፑ በየጊዜ መለዋወጡ ጉዳይ እንግዲህ የዚያ ኢንስቲቱሽን ጉዳይ ሳይሆን አጠቃላይ ላለፉ ሰባት አመታት የምናየው ነገር ነው። በአንድም በሌላ መንገድ የፖለቲካ ውስብስብ የሆኑ የሴኪሪቲ ችግሮች ያሉበት ከመሆኑ የተነሳ የሚዲያ ኤንቫይሮንመንቱም ተመልሶ ወደኋላ የደበታ ነገር አዝማሚያ ነው በከፍተኛ የሚታየው። የኢትዮጵያ መገናኛ ብዙሀን ባለስልጣንን ለአንድ አመት ገደማ የመረ ሩት ዶክተር ሳምሶን መኮንን ኃላፊነታቸውን በፈቃዳቸው መልቀቃቸው ተነግሯል። በዚህ አመት የዶችቤሌ የኢትዮጵያ ዘጋቢዎች መታገድ፣ እንደገና የሰባቱ እግድ መነሳትና የሁለቱ በዘላቂነት መታገድ በስልጣን ጊዜያቸው ከገጠሟቸው የኢትዮጵያና የጀርመንን ታሪካዊ ግንኙነት የነካ ፈታኝ ጉዳዮች አንዱ ሳይሆን እንደማይቀር ይታመናል። ለመገናኛ ብዙሀን ተቋማት ማህበራትና ባለሙያዎች ነጻ የህግ ድጋፍ ለማድረግ የፖሊሲ የህግ ስርዓቶች እንዲሻሻሉና ውትወታ ለማድረግ ሰሞኑን የተቋቋመው የህግ ባለሙያዎች ለሚዲያ የተባለ ማህበርን የሚመሩት የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር መስዑድ ገበየሁ የተቋሙን መሪዎች መለዋወጥ በበጎ አልተመለከቱትም። የትም መስሪያ ቤት ላይ አመራር መነሳትና መቃየር ሲመጣ ወይ አመራሮች በአግባቡ ደሊቨር እያደረጉ አይደለም፣ ወይ ደግሞ ደሊቨር ማድረግ ያለባቸውን ነገር ወይ ሬዚስት እያደረጉ ሊሆን ይችላል ወይም ሌሎች ነገሮችም ሊኖሩ ይችላሉ። አስተዳደራዊ በሆነ መልኩ ማናቃቸው በሂደት ልናውቃቸው የምንችላቸው፣ እንደ ሴክተር ግን ይሄ ጤናማ አይደለም ባይነኝ። እኔ በግል ሜሪት ቤዝድ በሆነ አዋጁ ላይ በተቀመጠው አግባብ ባለሙያዎች የሚሾሙበት በተለይ ደግሞ የሚዲያውን ፕራክቲካል አሰራር የሚያውቁ ሰዎች ወደፊት የሚመጡበት ነገር የበለጠ ጠቃሚ ነው። የጋዜጠኝነት መምህሩና ተመራማሪው ዶክተር አብዲሳ ኢትዮጵያ ስታሳይ የነበረችው ያሏቸው የዘርፉ በጎ ስራዎች አሁን ችግር ላይ እየወደቁ መጥተዋል። ጠቃ ላይ ስነሳ የነበራቸው ኢምፕሩቭመንቶች በአንድም በሌላ መንገድ ችግር ላይ የወደቁ የመጡበት እንደሆነ ወዘር የሚደረግ ነገር ነው። በተለይ ላለፉት ሶስት አራት ዓመታት እየነበት ያለባቸው ሀገሮች ያመጣናቸው ጌኖችን እንደገና ዩሮድ የሚያደረግ ነገር የሚመስል ነገር ነው። አቶ መስድ ገበየው እንደሚሉት ይህ እንዲስተካከል ካስፈለገ መንግስት የላቀ ስራ ይጠበቅበታል። የሚዲያ ላንድስኬፕ ብዙ ችግር ያለበት ነው እና ሚዲያ ደግሞ እንደዛ ሆኖ ያንን ግብሩን ሊሰራ የሚችለው ጋዜጠኛው ሲጠበቅ ነው። የሚዲያ ባለሙያ ሲጠበቅ ነው። የሚዲያ ሀውሶቹ ሲጠበቁ ነው። መንግስት ይህንን ሴክተር ተገቢውን ድጋፍ ሲያደርግለት ነው። መንግስት እዚህ ሴክተር ላይ አላስፈላጊ ጣልቃ ገብነትን እንዳይፈጥር ሴፍ ጋርዲንግ ሜካኒዝሞችን ሲፈጥር ነው። ጎን ለጎን ደግሞ ከጋዜጠኛው ፕሮፌሽናሊዝም ይጠበቃል። ሁለቱም ባለሙያዎች የኢትዮጵያ መገናኛ ብዙሀን ምህዳር ተጠቧል በሚለው ይስማማሉ። መምህሩ ህዝብ በዚህ ምክንያት አማራጩን ኢንተርኔትን መሰረት ወዳደረጉ የመገናኛ አውታሮች እንዲሳብና ሚዛን ለሳተ የመረጃ ፍሰት ተጋላጭ ሆኖ ተጎጂ እንዲሆን ተፈርዶበታል ሲሉ፣ የማህበር መሪው ደግሞ ዓለም አቀፍ ተቋማት ያረጋገጧቸው ተደጋጋሚ የጋዜጠኞች እስር፣ ማዋከብ፣ መሰደድ፣ ነጻ ሆኖ መስራት ያለመቻልን አብነት ጠቅሰዋል። ለዲደብልዩ ሰለሞን ሙጨ ነኝ፣ ከአዲስ አበባ። አድማጮች የገና በዓሏ ዜማና የገበያውን ድባብ ጨምሮ ምክር ቤት ለኢትዮጵያ መገናኛ ብዙሃን ባለስልጣን አዲሷና ዳይሬክተር መሾሙን ባስቃኘን ዘገባ የምሽቱ የዜና መጽሄት ጥንቅር አበቃ።